ደቡብ ሱዳን አራተኛ ዓመት የነፃነት በዓሏን ስታከብር የፕሬዚዳንት ሳልቫኪር ምስል ያረፈባቸው የመገበያያ ሳንቲሞች ይፋ አድርጋለች። የአምስት 20 ና 50 ሳንቲሞች ላይ ያረፈው የፕሬዝዳንቱ ምስል ግን በአገሪቱ ዜጎች ዘንድ የተደበላለቀ ስሜት ፈጥሯል። በመላ አገሪቱ ለግብይት የተዘጋጁት ሳንቲሞች የዲንካ ነገድ አባል የሆኑትን ፕሬዚዳንት ምስል ይዘው በተቀናቃኛቸው የሬክ ማቻር ኑዌሮች ዘንድ ያለው ተቀባይነት ጥያቄ ውስጥ ወድቋል። ከሳልቫኪር ይልቅ የደቡብ ሱዳን የነጻነት ትግል መሪ የነበሩት የጆን ጋራንግ ምስል በሳንቲሞቹ ላይ ቢቀረጽ ይሻል ነበር ያሉ ዜጎችም አሉ። የደቡብ ሱዳን ፓውንድ የምንዛሪና የመግዛት አቅም ማሽቆልቆል ያሳሰባቸው የኢኮኖሚ ፋይናንስና ልማት ኮሚቴ ሰብሳቢ ጋክ ማኩአች አንድ ቀን የዋጋ ግሽበቱ መቀነሱ አይቀርም ሲሉ ለመገናኛ ብዙኃን ተናግረዋል። የአገሪቱ ብሔራዊ ባንክ ገዢ ኮርኔሊዮ ኮሬዮም አሁን ወደ ገበያ የገቡት ሳንቲሞች መርፌ፣ የልብስ ቁልፍና ትንባሆ ይገዛሉ ሲሉ ያላቸውን አነስተኛ አገልግሎት ተናግረዋል። ደቡብ ሱዳን አራተኛ ዓመት የነፃነት በዓሏን ትናንት ስታከብር ይህ ቀን ኢፍትሐዊነትንና ኢእኩልነትን የቀለበስንበት ነው ያሉት ፕሬዚደንት ሳልቫኪር ከተቀናቃኞቻቸው ጋር የገቡበትን ጦርነት ትርጉም አልባ ብለው የአገራቸው ዜጎች ከሱዳን ነፃ የወጡበትን ቀን መለስ ብለው እንዲያስቡ ጠይቀዋል። ሲቲዝን የተባለው ጋዜጣ አዘጋጅ ቪክቶር ኪኒዋኒ ለ19 ወራት በዘለቀው የእርስ በርስ ግጭት ምክንያት አራተኛው የነጻነት በዓል ትርጉም ማጣቱን ይናገራል። ብዙ ሰዎች አሁን በጦርነት ውስጥ ያሉትን ጨምሮ ወደ ሱዳን ተመልሰው መሄድ አይፈልጉም። ደቡብ ሱዳን ከካርቱም በመገንጠሏ የሚጸጸት የለም። ይሁንና ደቡብ ሱዳን በጥሩ ሁኔታ ላይ ብትገኝ ኖሮ ከፍተኛ ፈንጠዝያ በኖረ ነበር። ብዙ ሰዎች የሰላም ስምምነት ቢኖር ኖሮ ደስታቸው ከፍተኛ ይሆን ነበር ብለው ያምናሉ በዋና ከተማዋ ጁባ የጆን ጋራንግ አደባባይ በተከበረው በዓል የኡጋንዳው ፕሬዚዳንት ዮሪ ሙሴቬኒ እና በሺዎች የሚቆጠሩ የደቡብ ሱዳን ዜጎች ታድመውበታል በዓሉ እንደ ኢድሙን ያካኒ ባሉ የሰብዓዊ መብት ተሟጋቾች ዘንድ ግን ተቀባይነት አላገኘም አሁን የምንደሰትበት አንዳች ነገር የለም ያሉት ኢድሙንድ ግጭቱ ከተቀሰቀሰበት ጊዜ ጀምሮ የበርካታ ሰዎች ሕይወት ጠፍቷል፣ ንብረት ወድሟል፣ ሰብአዊ ቀውሱም መፍትሄ አላገኘም ሲሉ ይናገራሉ። ቪክቶር ኪኒዋኒ ደቡብ ሱዳናውያን በተቀናቃኞቹ አሸማጋዮች ገለልተኝነት ላይ ጥርጣሬ እንዳላቸው ይናገራል። ሰዎች ሲጋጩ ወገንተኝነት የሌላቸው እንደ የምስራቅ አፍሪቃ የልማት በይነ መንግስታት ኢጋድ አይነት ሸምጋዮች ያስፈልጋሉ። አንዳንድ ሰዎች ግን የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ሸምጋዮች ለአንደኛው ወገንተኛ ናቸው የሚል ቅሬታ አላቸው። ጦርነቱ ሲካሄድ 19 ወራት አስቆጠረ። ይህ ጊዜ የሰላም ቢሆን ኖሮ በርካታ ስራዎች በተሰሩ ነበር። አሁን መንገዶች የሉንም። ነጻነት ቢኖረንም ግዛቶቹን የሚያገናኙ መንገዶች ሊኖሩን ይገባል። ከደቡብ ሱዳን ዜጎች ግማሽ ያህሉ የረሃብ አደጋ ተጋርጦባቸዋል። የመንግስትና የአማጺው ቡድን ታጣቂዎች በዜጋቸው ላይ በየቀኑ አሰቃቂ ድርጊት ይፈጽማሉ። በተባበሩት መንግስታት ድርጅት መጠለያ ጣቢያዎች የሚገኙ ስደተኞች ጦርነቱ እንዴት እንደሚቆም ግራ እንደገባቸው ይናገራሉ። የአገራቸው ሕልውናም አደጋ ውስጥ እንደገባ የሚናገሩ አልጠፉም። በተባበሩት መንግስታት የሕፃናት መርጃ ድርጅት ኃላፊ አንቶኔ ሌክ በደቡብ ሱዳን ሕፃናት ላይ የሚፈጸመው ግፍ ለመናገር የሚከብድ ነው ነገር ግን እንናገረዋለን ሲሉ በድርጅቱ ድረገጽ አስፍረዋል። በግንቦት ወር ሶስት ሳምንታት ብቻ በዩኒቲ ግዛት 129 ልጆች ተገድለዋል። ወንዶች ልጆች የዘር ፍሬያቸው ተቆርጦ ደማቸው በመፍሰሱ ሕይወታቸውን አጥተዋል። የስምንት ዓመትን ጨምሮ ሴቶች ልጆች በቡድን ከተደፈሩ በኋላ ተገድለዋል። ሕፃናት በቡድን በገመድ እጃቸው ተጠፍሮ አንገታቸው በስለት ተቀልቷል ያሉት አንቶኔሌክ ይህ ድርጊት ሊቆም ይገባል ሲሉ ተማጽነዋል። የአንቶኔሌክ ተማጽኖም ይሁን የደቡብ ሱዳናውያን መከራ ለሳልቫ ኪርና ሬክ ማቻር ሰላም የሚያወርዱበት ልቦና አልሰጣቸውም። ይባስ ብሎ አንዳቸው ሌላውን ይሆን እጅ ይላሉ። ከምስራቁም ይሁን ከምዕራቡ ጎራም ወዳጅ አላጡም።